ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 13 2012 ዓመተ ምሕረት ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። የደቡብ ሱዳን ታጣቂዎችና ቁጥራቸው አስር ሺህ ይደርሳል የተባለ ስደተኞች የኢትዮጵያን ድንበር ዘልቀው 200 ኪሎ ሜትር ገብተዋል ሲል የምዕራብ ኦሞ ዞን አስተዳደር አስታውቀዋል። ከሱዳን ወደ እኛ የገቡት ወደ ሁለት መቶ አካባቢ የሚያክል ኪሎሜትር የገቡት። ስለዚህ ማርክ የሚባለው ቦታ ላይ ባለፈው እንደታዘብ ነው ወደ ከአስር ሺህ ያላነሰ ስደተኞች አሉ። የምዕራብ ኦሞ ዞን አስተዳዳሪ አቶ ፋጆ ሲፒዮ ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አርዕስተ ዜናውን ቆንጅታ አስመናለች። ጤና ይስጥልኝ እንደምናመሻችው። ለምሽቱ ካሉን ዜናዎች መካከል የሶማሌ ክልል መንግስት በህዝብ ተወካዮች ምክር ቤት ያለው ውክልና እንዲያሻሽልለት ጠየቀ። የቦይንግ ኩባንያ ዋና ስራ አስፈጻሚ ዴኒስ ሙለንበርግ ከዛሬው እለት ጀምሮ ስራቸውን ለቀዋል የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት። ለዋና ዋና ዜናው ትመለሳለች። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታ ስርጭቱን ይመራል። ጆ ጊል ቴክኒሻኑ ሆኖ በስቱዲዮ መሳሪያዎች ላይ አለ። አሁን ለሰዓቱ ዋና ዋና የዓለም ዜና ቆንጅታ የ የሶማሌ ክልል መንግስት በህዝብ ተወካዮች ምክር ቤት ያለው ውክልና እንዲሻሻልለት ጠይቋል። በክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ለምርጫ ቦርድ በጻፉት ደብዳቤ በ1987 ቆጠራ መሰረት ክልሉ በህዝብ ተወካዮች ምክር ቤት ሊኖረው የሚገባው ውክልና 23 ሳይሆን 32 ነው ብለዋል። ከዘጋቢያችን ከድሬዳዋው ዘጋቢያችን የተጠናቀረ ዘገባ ይኖረናል። እንደደረሰን እናቀርባለን። የግዙፉ የኤሮስ ስፔስ ኩባንያ የቦይንግ ዋና ስራ አስፈጻሚ ደኒስ ሚለንበርግ ከዛሬ ሰኞ ጀምረው ስራቸውን እንደለቀቁ ይፋ ሆነዋል። ቦይንግ በማክስ ጀቶቹ አስተማማኝነት ማጣት በተያያዘ የተጠመደበት ጣጣ አሁንም እንደቀጠለ ሲሆን አውሮፕላኖቹን ማለትም ማክስ ግብጽ አውሮፕላኖቹን ማምረቱን እንደሚያቆም ባለፈው ሳምንት ይፋ እንዳደረገ ይታወቃል። ከዚያ ተከትሎ ነው ዋና ስራ አስፈጻሚው ስራ መልቀቃቸው ዜና የመጣው። ቀደም ብሎ የኢንዶኔዥያ ባለፈው መጋቢት ደግሞ የኢትዮጵያ አየር መንገድ 737 ማክስ ጀቶች ተከስክሰው ለ346 ሰዎች ሞት ምክንያት ከሆኑ በኋላ ያሉት በአለም ያሉት 737 ማክስ አውሮፕላኖች በሙሉ ከበረራ ውጪ እንደተደረጉ የሚታወቅ ነው። ቦይንግ ባወጣው መግለጫ የዲሬክተሮች ቦርድ ቦይንግ ከተቆጣጣሪዎች፣ ከተገልጋዮች ና ከሌሎችም የሚመለከታቸው ባለጉዳይ አካላት ጋር ግንኙነቱን ያድስ ዘንድ እየሰራ በሚገኝበት በአሁኑ ወቅት ለኩባንያው አመኔታ መታደስ ያመራል ለውጡ አስፈላጊ ሆኖ ተገኝቷል ብሏል። የአሁኑ የቦይንግ የቦርድ ሊቀመንበር ዴቪድ ካልሆን የዋና ስራ አስፈጻሚነቱን ስራ በአውሮፓውያን ጥር 13 ቀን ይረከባሉ ተብሏል። ባለፈው የአውሮፓውያን አመት ኢስታንቡል በሚገኘው የሳዑዲ አረቢያ ኤምባሲ በጋዜጠኛ ጃማል ካሾጊ ላይ ከተፈጸመው ግድያ በተያያዘ ሳውዲ አረቢያ ላይ ያስቻለው ፍርድ ቤት አምስት ሰዎች በሞት፣ ሶስት ሌሎች ደግሞ በእስራት እንዲቀጡ ውሳኔ ሰጥቷል። የሞት ቅጣት የተፈረደባቸው ግድያውን የፈጸሙና በድርጊቱ በቀጥታ የተሳተፉ መሆናቸውን የገለጹት አቃቤ ሕጉ የእስር ቅጣት የተሰጣቸው ደግሞ ወንጀሉን ለመሸፋፈን በተጫወቱት ሚና ምክንያት ነው ብለዋል። የፍርድ ሂደቱ በአመዛኙ በሚስጥር ሲካሄድ ከቆየ በኋላ ነው ዛሬ የቅጣት ውሳኔው ይፋ የሆነው የሳውዲ ልኡል ጀነራል አርጋውራሽ ቢን ሳልማን የቀድሞ ዋና ረዳት የነበሩት ሳኡድ አልሃታኒ በካሾጂ ግድያ ወንጀል ግን ነጻ ተደርገዋል። ቢሮ ፓሪስ የሆነው የጋዜጠኞች ደህንነት ተከታታዩ ድንበር ለች ጋዜጠኞች ራፖርቴ ሳንፍሮንቴ ፍትህ የተደፈጠጠበት ውሳኔ ሲል ኮንኖታል። የዛሬው ውሳኔ የድርጅቱ ዋና ስራ አስኪያጅ ክሪስቶፍ ዶለር ዛሬ በትዊተር ባወጡት መግለጫ ውሳኔውን ተጠርጣሪዎቹን እስከ መጨረሻው ድምፃቸውን ለማፈን የታለመ ብለውታል። ተጠርጣሪዎች እንዳይናገሩ በማድረግ እውነቱ በደንብ እንዲሸፈን የታሰበ ነው ነው ያሉት። ቱርክ የሳውዲውን የፍርድ ቤት ውሳኔ ከፍትህ እጅጉን የራቀ ስትል ኮንናለች። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በተመሰረቱት በምክር ቤት በተመሰረቱት ክሶች ለዳኝነት የሚቀመጠው የመወሰኛው ምክር ቤት በችሎቱ ላይ ምስክሮች አይጠሩም አልተባለም፣ እዚያ ውሳኔ ላይ አልተደረሰም ሲሉ የመወሰኛው የብዙሀን ሪፐብሊካኖች መሪው ሚች መኮነል ተናገሩ። ሴኔተር መኮነል ዛሬ ለፎክስ ቴሌቪዥን በሰጡት ቃል ምስክሮች አንጠራም አላልንም፣ ይህን ጉዳይ በፕሬዚደንት ክሊንተን ጊዜ ባደረግነው መንገድ እንያዘው ትክክሉ ያ ነው ሲሉን የተደመጡት ባለፈው ሳምንት ከፍተኛው የሴኔቱ ሪፐብሊካን ሚች መኮነል የቀድሞ የዋይት ሀውስ የብሔራዊ ጸጥታ አማካሪ ጆን ቦልተንና ተጠባባቂው የቤተ መንግስቱ ጽህፈት ቤት ሹም ሚክ ሙልቫኒን ጨምሮ አራት ምስክሮች እንዲጠሩ በዲሞክራቶች መሪው በሴኔተር ቸክ ሹመር የቀረበውን ጥያቄ ውድቅ አድርገውት እንደነበረ ይታወሳል። ባለስልጣናቱ በተወካዮች ምክር ቤት በተወካዮች ምክር ቤቱ ሂደት ቀርበው ቃላቸውን ለመስጠት ፈቃደኛ ሳይሆኑ መቅረታቸውም የሚዘነጋ አይደለም። የግብጽ የቀድሞ የጦር ኃይሎች ኤታማዦር ሹም ሳሚ አናን ከሁለት አመታት እስራት በኋላ ትናንት እንደተለቀቁ ተሰምቷል። ባለፈው አመት ፕሬዚደንታዊ ምርጫ ለመወዳደር ካደረጉት ሙከራ ተከትሎ ነበረ የጽህፈት ቤታቸው ኃላፊ እንደገለጹት የታሰሩት። በመጨረሻም የፈረንሳይ የመከላከያ ሚኒስቴር ባለፈው ሳምንት መጨረሻ ማዕከላዊ ማሊ ውስጥ በታጠቀ አብራሪ አልባ አውሮፕላን ለመጀመሪያ ጊዜ በተወሰደው እርምጃ ሰባት ጽንፈኛ እስላማዊ ሸማቂዎችን ገድለናል ሲል አስታወቀ። ፈረንሳይ ዩናይትድ ስቴትስን ጨምሮ የታጠቁ ድሮኖችን ከሚጠቀሙ ጥቂት ሀገሮች መካከል አንዷ ነች። ጥቃቱ ማሊ ውስጥ በተካሄደበት ወቅት የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን የሀገራቸው የጦር ሰፈር የሚገኝባትን አጎራባች አይቮሪ ኮስትን እየጎበኙ እንደነበሩ ተገልጿል። ከአንድ ወር ገደማ በፊት ሁለት የፈረንሳይ ሄሊኮፕተሮች ማሊ ላይ ተጋጭተው አስራ ሶስት ወታደሮች እንደሞቱ ይታወሳል። ፈረንሳይ ባለፈው ሳምንት መሳሪያ የደገኑ ድሮኖቿን ለመጀመሪያ ጊዜ በስኬት የሞከረች ሲሆን የመከላከያ ሚኒስትሯ ፍሎረንስ ፓርሊ የወታደሮቻችን ደህንነት የሚጠበቅበት፣ በጠላቶቻችን ላይም የተሳካ እርምጃ ለመውሰድ የሚያገለግለን ነው ሲሉ መግለጻቸው ይታወሳል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት። ለሰዓቱ የዓለም ዜና ለግማሽ ሰዓት ዜናና ለማጠቃለያው ደግሞ ትመለሳለች። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርትዝ በ25 ሜትር ባንድ በ1240 ኪሎ ርትዝ በ31 ሜትር ባንድ በ9485 ኪሎ ርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታሕሳስ 13 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአህዱ ራዲዮ 943 ላይም ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን የጥላቻ ንግግርና የሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ረቂቅ ላይ ሂዩማን ራይትስ ዋችና ሀገር በቀል የመብቶች ተሟጋች ድርጅቶች አስተያየቶች፣ እንዲሁም የአቃቤ ሕግ ሐሳብ የኢትዮጵያው የሕዝብ ለሕዝብ የባህል ቡድን በኤርትራና የስፖርት ዘገባዎችን ያካተቱ ዝግጅቶችን ይዘናል። ክቡራትና ክቡራን እንዲሁም አዲስ አበባ ላይ ሲካሄድ የቆየውን የኦሮሞና የአማራ የንግድ ማኅበረሰብ አባላት የውይይት መድረክ የሚመለከት የምትነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ የደቡብ ሱዳን ታጣቂዎችና ቁጥራቸው አስር ሺህ ይደርሳል የተባለ ስደተኞች የኢትዮጵያን ድንበር ዘልቀው ሁለት መቶ ኪሎ ሜትር ገብተዋል ሲል የምዕራብ ኦሞ ዞን አስተዳደር አስታውቋል። የታጠቁት በሰላም እንዲመለሱ ለማድረግና ክፍት ሆኖ የቆየው ድንበር በመከላከያ ሰራዊት እንዲጠበቅ እንቅስቃሴ እየተደረገ መሆኑን የክልሉ የሰላምና ጸጥታ ቢሮዎች እና ከስደት ተመላሾች ጉዳይ ኤጀንሲ በውል የማይታወቁ መሆናቸውን አመልክቷል። ታጥቀው ድንበር መሻገራቸው ስጋት መፍጠሩም ተገልጧል። ዮናታን ዘብዲዮስ ዝርዝር ዘገባ አለው። በደቡብ ክልል የምዕራብ ኦሞ ዞን አስተዳዳሪ አቶ ፋጆ ሳፊዮ እንደተናገሩት የደቡብ ሱዳን ታጣቂዎችና አስር ሺህ የሚደርሱ ስደተኞች ሁለት መቶ ኪሎ ሜትር የኢትዮጵያን ድንበር አልፈው ሱር ማወረዳ ዘልቀዋል። ከሱዳን ወደኛ የገቡት ወደ ሁለት መቶ አካባቢ የሚያክል ኪሎ ሜትር ነው የገቡ። ስለዚህ ማርዶ የሚባለው ቦታ ላይ ባለፈው እንደታዘብ ነው ወደ ከአስር ሺህ ያላነሰ ስደተኞች አሉ። የደቡብ ሱዳን ታጣቂዎች ከዚህ በፊትም ወደ ኢትዮጵያ ድንበር ገብተው የሱርማ ወታደሮችን ሀብትና ከብቶቻቸውን ይዘርፉ እንደነበርም አስታውሷል። ዘንድሮ እንደ ወትሮ የከብት ዘረፋ ወንጀል ባይፈጸምም ቶፓሳ ጎሳ ስደተኞች ህገወጥ መሳሪያ ታጥቀው ስለሚገቡ ስጋት መፈጠራቸውና በአካባቢው ላይም ከፍተኛ ጫና ማሳደራቸውን ተናግሯል። ስደተኞቹ ተበታት ነው የተለያዩ ስፍራዎች ላይ መሆናቸውን አብዛኛዎቹ ደግሞ በተለምዶ ማርዶን በሚባል ስፍራ ሜዳ ላይ እያደሩ መሆናቸው የጫነው አንዱ ማሳያ መሆኑን ገልጠዋል። እነዚህ እንግዲህ ሲመጡ ያው ራብ ቶች ይዞ ይመጣሉ። በዛ ልክ ደግሞ የእስሩ ማር ተደርም እነዚህም በተለያዩ ፍየል የምንበላው በእህል የምንበላው ወስዶ እነዚህ ቀይረው የሚወስድበት ሁኔታ ስላለ ትንሽ ግጭቶቹን ባባሱ ያደረገበት ሁኔታ አለ። ስደተኞች በተለያዩ ቦታዎች ላይ የሚከታተሉ ሰዎች ስላሉ ቢያንስ እነዚህ ስደተኞች በአግባቡ የስደተኞች ካምፕ ተሰርቶ በአግባቡ የሚኖርበት በአግባቡ ማኔጅ የሚደረግበት ሁኔታ መፈጠር ስላለበት እኛ ለሚመለከተው ለክልል ቤተ መስሪያ ቤቱ አሳውቅናል። በቀጠናው በተደጋጋሚ ጊዜ ተመሳሳይ ችግር እንደሚፈጠርና መንስኤውም የተፈጥሮ ሀብት አጠቃቀም የግጦሽ መሬት፣ የውሃ እንዲሁም የወሰን ችግር መሆናቸውን የገለጠው የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊና የግጭቱ መከላከልና ፍታት ዘርፍ ኃላፊ አቶ አንድነት አሸናፊ በርካታ ደቡብ ሱዳናውያን የኢትዮጵያን ድንበር ጥሰው ገብቷል ብሏል። ድንበሩን ጥሰው የገቡ የደቡብ ሱዳን ዜጎች በሰላማዊ መንገድ ወደ ኋላ እንዲያፈገፍጉና እስካሁን ክፍት የቆየው ድንበር በመከላከል መከላከያ ሰራዊት እንዲጠበቅ እንቅስቃሴ እየተደረገ መሆኑን ተናገሩት። የድንበር ጥበቃውን መከላከያ ሰራዊት መረከብ አለበት፣ በዚህም ድንበሩን በአግባቡ የሚያስጠብቅበት ሁኔታ መፈጠር አለበት የሚለው አንደኛው የተያዘ ግብ ነው። ከዚህ አንጻር ምዕራብ እዝ ሙሉ ዝግጅት አድርጓል፣ የሚቀመጥበት ቦታ መረጣ አድርጓል። ነገር ግን እስካሁን ያልተፈታው በክልሉ መንግስት በፌዴራል መንግስትም ደረጃ የሚታወቅ ነው ይሄ ጉዳይ። ስለዚህ በመከላከያ ሚኒስቴር በኩልም ይሄ ስለሚታወቅ ፈጥኖ ሰራዊትን እዛ ለማሰማራትና የሀገሪቱን ድንበር መከላከያ ሰራዊቱ እንዲጠብቅ ለማድረግ የመንገድ ስራ ቀድሞ መሰራት አስገባት እንደገናም ደግሞ ድንበሩ ላይ መከላከያ የሚቆይባቸው ካምፖች ለመስራት እና አስፈላጊ ነገር ለሰራዊቱ ለማቅረብ እንዲያስችል መንገድ መሰራት ነበረበት እና ይሄ መንገድ በ2011 ሰርቶ ለማጠናቀቅ በርካታ ጥረቶች ተደርጓል። በጅምር ላይ የቀረ እንጂ በሚፈለገው ደረጃ የተገፋ አልነበረም። ስለዚህም የክልሉ መንግስት፣ እዛ ቀጠና ላይ ያለው ችግር አንደኛው ችግር መፍቻ መንገድ ብሎ የያዘው ያንን መንገድ ሰርቶ በፍጥነት አጠናቆ ከሚመለከተው ከፌዴራል አካላትም ጋር ተረባርቦ የመከላከያ ሰራዊታችን በመረጠው ቦታ ላይ ድንበሩን ለመጠበቅ በሚያስችል አግባብ ተገቢውን ካምፕ ሰርቶ ሌሎች አስፈላጊ ጉዳዮችን እንዲፈጽም ለማድረግ ይሄ መንገድ መጠናቀቅ ያለበት። በቅርቡ እንግዲህ እዛ አካባቢ ላይ ስራዎችን ለመስራት የተጀመሩ ነገሮች አሉ። ከልካ ሰራዊታችን ቦታውን በሚይዙበት ጊዜ እነዚህ ስደተኞች ወደኋላ ወደ ሀገራቸው እንዲገቡ ለማድረግ በሰላማዊ መንገድ ወደኋላ እንዲያፈገፍቁ ከኢትዮጵያ ምራቦሞ የሱሩማ አርሶ አደር ጋርም ግጭት እንዳይፈጠር በሰላማዊ መንገድ ወደ ኋላ ማፈግፈግና በደቡብ ሱዳን በራሳቸው ድንበር ውስጥ ሆኖ የግጦሽም ሌሎች ነገሮችንም እንዲጠቀሙ የማድረግ ስራዎች ናቸው የሚሰሩት ማለት ነው። በቅርቡ አደረግን በሚሉት ግንገማም አሁን በኢትዮጵያ ክልል ውስጥ የሚገኙ የደቡብ ሱዳን ስደተኞች ከሰባት ሺህ ይልቃሉ። እነዚህ ስደተኞች በአገር ውስጥ ስደተኞችና ከስደት ተመላሽ ጉዳዮች ኮሚሽን በውል የማይታወቁ ሲሆን ሕገወጥ የጦር መሳሪያ ታጥቀው ድንበር መሻገራቸው ስጋት እንደፈጠረም ነው አቶ አንድነት የተናገሩት። የደቡብ ሱዳን ቶፓሳ ጎሳዎች ወደ ሱርማ ወረዳ ዘልቀው በመግባታቸው የሱርማ ጎሳዎች ወደ ውስጥ በሸሹ ቁጥር በእነሱና በዲዜዎች እንዲሁም በቤሮ መካከል ሌላ ግጭት እየተፈጠረ መሆኑን ገልጸዋል። ጉዳዩን ያውቁት እንደሆነም ወደ ኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ በአጽሮቱ ኤአርአርኤ ላይ ስልክ ደውዬ ድርጅቱ አገልግሎት የሚሰጠው ለድንበር ተሻጋሪ ጉዳዮች ሳይሆን በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ገኝትን ጠይቀው ስደተኛ እንደሆኑ ለተረጋገጠላቸው ዜጎች ነው ብሏል። ዳሩ ግን ጉዳዩ መርምሮ እንደሚያሳውቅም ገልጧል። በተመሳሳይ ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ለማረጋገጥ የሞከርኩት ጥረት አልተሳካም። ሳገኛቸው የሚመለስበት ሲሆን ይህ አስር ሺ የሚደርሱ የደቡብ ሱዳናውያን ዜጎች ዎች ወደ ኢትዮጵያ ድንበር ጥሰው ገቡ የተባለው በደቡብ ሱዳን ፕሬዝዳንት ሳልቫ ኪርና በተቀናቃኛቸው ዶክተር ሪክ ማሻር መካከል ዓመታትን የዘለቀው ውጥረትና ጽብ ወደ መስመር እየገባ ነው በሚባልበት ወቅት ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሃዋሳም። አመሰግናለሁ ዮናታን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ መጽሔቱ ዝርዝር ዘገባዎች ከማለፋችን በፊት ቀደም ሲል በዜናው ውስጥ ተጠቅሶ የነበረ ዘገባ አለን። ለዜናው ወደ ቆንጅት ልመልሳችሁ። የሶማሌ ክልል መንግስት በህዝብ ተወካዮች ምክር ቤት ያለው ውክልና እንዲያሻሽልለት መጠየቁን የተመለከተ ነው። በክልሉ ተጠባባቂ ርዕሰ መስተዳድር በአቶ ሙስጠፌ መሐመድ ለምርጫ ቦርድ በጻፉት ደብዳቤ በ1987 ቆጠራ መሰረት ክልሉ በህዝብ ተወካዮች ምክር ቤት ሊኖረው የሚገባው ውክልና 23 ሳይሆን 32 ነው ብለዋል። አዲስ ቸኮል ነው ዝርዝሩን የላከው። የሶማሌ ክልል ተጠባባቂ ርዕሰ መስተዳደር አቶ ሙስጠፌ ማመድ ምርጫ ቦርድ የዘንድሮ ምርጫ ከመደረጉ በፊት የሶማሌ ክልልን የህዝብ ተወካዮች ቁጥር እንዲያስተካከል ጠይቀዋል። በደብዳቤው እንደተጠቀሰው ለክልሎች የውክልና መጠን ድልደላ በግብዓትነት ባገለገሉ የ1987ቱ ቆጠራ መሰረት የሶማሌ ክልል 3198515 ህዝብ ነበረው። በዚህ መሰረት ግን ክልሉ ሊኖሩት የሚገቡ የህዝብ ተወካዮች ምክር ቤት አባላት ቁጥር 32 ሊሆን ሲገባ ዘጠኝ ተቀንሶ በ23 የምክር ቤት አባላት ብቻ ክልሉ ተወክሎ ቆይቷል ይላል የክልሉ ተጠባባቂ ለምርጫ ቦርድ የጻፉ ደብዳቤ የክልሉ ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቡ አህመድ ይህንም ብለዋል። ጥያቄው ዋሮ ክልሉ ቀርበዋል። የክልሉ ህዝብ ህገ መንግስቱ የተሰጠን መብት አለ። በህዝብ ብዛታችን መሰረት የተሰጠን መብት ተነስገናል። ማለት የተወካዮች ቁጥር ላይ ሙሉ በሙሉ ራሱ ሳይቆጠር በህዝባችን በተመዘገበልን ህዝብ ልክ ራሱ ቢሰጠን ሰላሳ ሁለት ነበር የሚደርሰን፣ ግን ሀያ ሶስት ነው ያለን። ዘጠኝ ተወካዮች ይቀረናል። ህገ መንግስታዊ መብታችንን የሚጠይቅ ደብዳቤ ነው የሶማሌ ክልል መንግስት ለምርጫ ቦርድ ያቀረበው። በህዝብ ተወካዮች ምክር ቤት የዘጠኝ ወንበር ጭማሪ ጥያቄ ከሌሎች ክልሎች ተቀንሶ የሚሰጥ ይሁን ካለው አምስት መቶ አርባ ሰባት ወንበር ላይ የሚጨመር ይሁን ደብዳቤው ግልጽ አላደረገም። የጂጂጋ ዩኒቨርሲቲ መምህሩ አቶ ሙክታር ኦስማን ጥያቄው ተገቢ ነው ይላሉ። ጥያቄው በጣም ተገቢ ነው። እስካሁን በጣም የዘገየ ነው። ጥያቄው ተገቢ ነው። በህገ መንግስቱ የፌዴሬሽኑን አባላት የእኩል መብት እንዳላቸው የሚደነግግ ነው። በዚህ ሂደት ውስጥ የሶማሌ ክልል በህዝብ ብዛቱ እንዲሁም በኢትዮጵያ ውስጥ የያዘው የመልክዓ ምድር ስፋት ሲታይ በዚህ ደረጃ የእኩልነት ጥያቄ ሳይመለስበት መቅረቱ እጅግ ተገቢ ያልሆነ ነበር እና አሁን በክብሩ ፕሬዚዳንት አቶ ምስጠቴ እየተጠየቀበት መንገድም በጣም አሳማኝ መንገድ ነው። ንቃት ባለው መንገድ ጥያቄን ማንሳቱ የሚያስመሰግነው ነው። የሶማሌ ክልልን ጥያቄ ህገ መንግስቱ ማሻሻል ሳያስፈልግም ሊመለስ ይችላል የሚሉት አቶ ሞክታር፣ ሆኖም ጥያቄው በመጀመሪያ ከምርጫ ቦርድ ይልቅ ለህዝብ ተወካዮች ምክር ቤት ቢቀርብ የተሻለ ነበር ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ፣ ወደ ተከታዩ ዘገባ እናልፋለን። ሞጣ ከተማ ውስጥ ከደረሰው የመስጊዶች ቃጠሎ ጋር በተያያዘ ተጠርጥረው የተያዙ ሰዎች ቁጥር 27 መድረሱን የምስራቅ ጎጃም ዞን ፖሊስ አስታውቋል። የተቃጠሉትን መስጊዶች መልሶ ለመገንባት እንቅስቃሴ እየተደረገ መሆኑንም የፖሊስ አዛዡ ለአሜሪካ ድምፅ ገልጸዋል። የሞጣ ከተማ ነዋሪዎችን ያነጋገረችው ሪፖርተራችን አስቴር ምስጋናው ተከታዩን ዘግባለች። በምስራቅ ጎጃም ዞን ሞጣ ከተማ በሚገኙ ሶስት መስጊዶች ላይ ቃጠሎ የደረሰው ባለፈው አርብ ነበር። ይህንን ጥቃት ተከትሎ ተጠርጣሪዎችን በቁጥጥር ስር የመዋልና አካባቢውን የማረጋጋት እንዲሁም መልሶ የመገንባት እንቅስቃሴዎች እየተካሄዱ ይገኛሉ። የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ዋና ኢንስፔክተር አያልነ ተስፋዬ ለአሜሪካ ድምፅ እንዳብራሩትም በቁጥጥር ስር የሚውለው ተጠርጣሪ ቁጥር እየጨመረ ነው። ዛሬ ሞጣ ከተማ ሰላሙና አጠቃላይ መረጋጋት ስራው መሻሻል እየታየበት ነው ሚሄድ ማህበራዊ እንቅስቃሴዎች ጉድለት ነበረባቸው የሚባሉት አሁን አገልግሎት መስጠት የሚችሉት ሁሉ ያው አገልግሎት እየሰጡ ያለበት ሁኔታ ነው ያለው። ከዛ ባሻገር ተጠርጣሪዎችን ቁጥር ያው አሁን ድረስ ወደ ሀያ ሰባት አካባቢ የደረሱበት ሁኔታ ነው ያለ። በዛሬው እለት ወደ ስፍራው ያቀኑት የተለያዩ ልኡካን ቡድን ቡድኖች የደረሰውን ጉዳትና ተያያዥ ጉዳቶችን ተመልክተዋል። ከእነዚህም መካከል የሃይማኖትና የፖለቲካ መሪዎች ይገኙበታል። ዛሬ ላይ ከሁሉም ሃይማኖቶች ተወጣጣ በእድሜም በፆታም አጠቃላይ ስብጥሩ በርከት ያለ ህዝብ በተገኘበት የፌዴራል የእስልምና ጉዳዮች ምክር ቤት እና የኢትዮጵያ ኦርቶዶክስ ተዋዶ አባሳት ባሉበት እና ሌሎችም ታላላቅ የሃይማኖት አባቶች እና ከፍተኛ የፖለቲካ አመራሮች በተገኙበት መድረኩ ውይይት ተደርጓል እና በዚህ ውይይትም ሰፊ ግባት የተገኘበት እና ማህበረሰቡ የቆየውን እሴት በተጨባጭ ያሳየበት የህዝበ ሙስሊሙና የህዝበ ክርስቲያኑ ግጭት እንዳልሆነ በተገቢው መንገድ ያሳየበትና ይሄንን የሚፈልገውን ሀይል ያሳፈረበት መድረክ እንደሆነ ነው የተጠቃለለው። በመጨረሻም ተግባርተን ከፍተኛ አመራሮችም ሲያጠቃልሉ ኮሚቴ ተቋቁሞ በፍጥነት ሙስሊሙ ተዋስበ ክርስቲያኑ የተወደመ ንብረትና የተጎዱ መስጊዶችን በተሻለ መንገድ በፍጥነት እጅግ ባጠረ ጊዜ አካውንትን ተከፍቶ ኮሚቴ ቆቆሞ እንዲካሄድ እንድካሄድ ነው ተጠቃለለው። የአሜሪካ ድምፅ ያነጋገራቸው የሞጣ ከተማ ነዋሪ ሙስሊሞች ጥቃቱ ድንገተኛ ነው ብለው እንደማያምኑ ነው የጠቆሙት። ከእነዚህ አንዱ አቶ ጌትነት መሐመድ ተከታዩን ብለዋል። ሞጣ ከተማ ጊዮርጊስ አለ ታላቅ ተቃጠለ። ጥሪ በተሰማ መንገድ ህዝቡም፣ ሙስሊሙም ክርስቲያኑም ለማጥፋት ሩጫ ተካሄደ። አስራ አንድ ሰዓት አካባቢ በአስራ አንድ ሰዓት ከሀያ አካባቢ ነው ቤተ ክርስቲያኑ ተካተለ የተባለው። በዛ በሄዱበት ሰዓት ሁሉም ርብርብ ጠፍቷል። እኔ ምን እስልምና ሃይማኖት ተከታይ ነኝ። ለማጥፋት በዛ እየሄድኩ ባለውበት ሰዓት እንደውም ግር ብሎ ተመልሶ አንዳንድ ቦታዎችን ስለመሉ ተመለስ በሚል ነገሩ ተመጠፍቷል እንዲሆኗል ተመሰስባል ተማለስ ወደ ወደ ቤታችን ተመልሰንበት ባዛለንበት ሰዓት ወዲያውኑ ሆ የሚል ድምፅ አለ። ሆ እያሉ ይሄዱ ያው መስጊዶች ተቃጥለዋል። ሁለት መስጊዶች ሙሉ በሙሉ ወደ ቃጥለዋል። አንድ መስጊድ ላይ በከፊል ተቃጥለዋል። ለአንድ ላይ ሙከራ ተደርጓል። ይሄ ባለበት ሰዓት ደግሞ የንግድ ተቋማቶች ላይ ያው ዘርሻም ተካሂዷል። ለከተማዋ ውበት ከሆኑ ፎቆች ላይ ታጥሎ ደርሷል። እንግዲህ እርስዎ ለረዥም ጊዜ እዛ ከተማ ላይ ይኑረዋል፣ እርስ በርሳችሁ ትተዋወቃላችሁ። ይህንን ጥቃት የፈጸሙት ግን እርስ በርሳችሁ የምትተዋወቁ ሰዎች ናቸው? እንዳልሽው እኔ ሞጣ እዛው ተወልጄ ያደኩኝ የተማርኩኝ፣ በሌላ ቦታ ሳስተምር ቆይቼ ደግሞ መጥቼ በከተማዋ ላይ እያስተማርኩ አሁንም ድረስ እኔ ቃጠሎ እስከሚደርስባት ሰዓት ከቃጠሎም በኋላ ቢሆን ክርስቲያን ጓደኞች አሉ። ተግባብተን ነው የምንኖረው፣ አብረን ነው የምንኖረው፣ አብረን ነው የምንውለው፣ አብረን ነው የምንጠጣው መጠጣት መብላት እንድከፋል አብረን ተካፈል ማድረን ያደግ ሰዎች ነው። በእኔ እምነት በእኔ እምነት የምንጠረጥረው ከተለያዩ ከዙሪያ ወረዳዎች አካባቢ ለትምህርትም ለቀርስራ እንደተለያየ ምክንያት የሚመጡ ስለዚህ እነዚህ አካላት እና የተወሰነ የምጠረጥረው ምክንያቱም ታቅዶ የሚመስል ነገር የምታየው ነገር አለ። ቤንዝል በማር ከፍከፍ ነው ሲያቃጥሏቸው የነበረ ሰዓቱ እንግዲህ አስራ አንድ ወደ ምሽት። እንደዚህ አይነት አካላት ካልሆኑ እና ይሄን ተልኮ ተሰጧቸው ተልኮ ተሰ ሚ ተልኮ ተሰጧቸው ይሄን ተግባር እንዲፈጽም ተደርጎ የተደረገ ነገር ካልሆነ እኔ አብሮኝ እዚህ ሲበላ ሲጠጣ አብሮኝ ተኝቶ አብሮ አድሮ አብሮ እየኖረ ያለ አካል ይህን ድርጊት ይፈቅርብኛል ብዬ በራሴ እምነት አላም። በአሁኑ ሰዓት የከተማው የጸጥታ ሁኔታ ምን ይመስላል? ኦኬ፣ በአሁኑ ሰዓት በዛሬው ዕለት የጸጥታ ሁኔታ ብሱም ሰላማዊ ነው የተረጋጋ በሞጣ ከተማ የተከሰተውን ስርን ጨምሮ የተለያዩ የሃይማኖት ተቋማትና የፖለቲካ ፓርቲዎች እንዲሁም ሌሎች አካላት ማውገዛቸው ይታወሳል። ለአሜሪካ ድምፅ ሬዲዮ ለዘገባው። እዚያው አማራ ክልል ውስጥ በኦሮሞ ብሔረሰብ አስተዳደር ዞን ውስጥ ወደሚገኘው ከሚሴ ከተማ ደግሞ እንዞር። በሰላማዊ ሰልፍ የወጡ የእስልምና እምነት ተከታዮች በቤተ እምነቶች ላይ የሚደርሱ ጥቃቶችን አለው። ቤተ እምነት እንዲቃጠል እምነታችን አይፈቅድም፣ መጽሐፍ ቅዱስም አይፈቅድም፣ መንግስት ወንጀለኞችን ለህግ ያቅርብ፣ በብሔር አንከፋፍልም የሚሉና ሌሎች መፈክሮችን ያነገቡ ሰልፈኞች ዛሬ በከሚሴ ከተማ ድምፃቸውን አሰምተዋል። ስሜ ጀማላጅ ይባላል ከኬሚሴ በመውጣና በጎንደር በጎጃም አካባቢ የሚቃጠል መስጊዶች ያለ ምክንያትና ሆን ተብሎ በተቀናበረ ድርጊት እየተቃጠለ ስለሆነ ሌላው የእምነት ግጭት ለማስነሳት እየሞከሩ ስለሆነ ያንን በመቃወም ነው። እንዲህ አይነቱ ድርጊት ለዘመናት የዘለቀውን አንድነታችንን የሚያጠናክር እንጂ የሚያላላ አይደለም ይላሉ አስተያየት ሰጪ ሰልፈኞች። አንድነታችን የታረር ሰልፍ ምክንያቱ የጥቂቶች ሴራ እንደሆነ እናምናለን እናውቃለን። አንድነታችንን አጠናክርም ግን በመንግስት አስተዳደር ላይ ያሉ መዋቅሮች ሌሎች ካቢኔዎችም ሆኑ አደረጃጀቶች ይህንን ጉዳይ አውግዘው ለፍትህ እንዲያቀርቡ ግድ ይላል። እብራሂም መሐመድ ሼክ ይባላል። ከሚሴ ቀበሌ ስድስት መልክቱ ሕግ ይከበር በሃይማኖት አንፋጅ መንግስት ጣልቃ ገብቶ ይሄን ነገር ያቁም፣ መስጊድ መቃጠል ይቁም፣ ቤተክርስቲያኑ መቃጠል ይቁም ነው በሚል ነው መፈክሩ ሀይለኛ የነበረው። አሁንም ነገም ዛሬም እኛ ሰላም ነው ሰላም ነው የምንፈልገው። ይህን ድርጊት የሚሰሩት ክርስቲያኖችን አይወክሉም መፈክራችን ላይ ነበረው። የእኛም አንዱ መፈክራችን መጽሐፍ ቅዱስ የያዛችሁ እኛ ቅዱስ ቁርአንን የያዘ ነገር አትገፋፉም ነው። ስለዚህ ሁሉም የመንግስት አካላት ሰዎች ቶሎ ለፍት አቅርበው እነዛን የጠፋውን ጥፋት መልሶ ማቋቋም ይኖርባቸዋል፣ የሚል ተቃውሞ ሰልፍ ነው ያወጣ ነው። በርካታ የከሚሴ ከተማና የአካባቢው ነዋሪ ያደረገው ሰላማዊ ሰልፍ በሰላም ተጀምሮ በሰላም መጠናቀቁን ከስፍራው የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ። መስፍን፣ አሁን ወደ ምስራቅ እንዞራለን። የድሬዳዋ የሃይማኖት ተቋማት ጉባኤም የሞጣውን አድራጎት አውግዟል። የሐረሪ ክልል የተቋማት የሃይማኖት ተቋማት ጉባኤም ተመሳሳይ መግለጫ ያወጣ ሲሆን በልዩ ልዩ ከተሞች ድርጊቱን የሚያወግዙ ሰልፎች ተካሂደዋል። አዲስ ቸኮል ዝርዝር አለው። የድሬዳዋ የሃይማኖት ተቋማት ጉባኤ ሰብሳቢ ሊቀ ብርሃናት ቀለመ ወርቅ ቢምረው በሞጣ ከተማ በሃይማኖት ተቋማት ላይ የተፈጸመውን ቃጠሎ አውግዘው አጥፊዎቹ ለህግ እንዲቀርቡ ጠይቀዋል። ቅዱሳት መጻሕፍት እንደሚያስተምሩን ከክፉ ነገር ራቅ ሽሽ ነገር ግን መልካምን አድርግ የሚለው ቃል እየታወቀ በእስልምናም ሆነ በክርስትና ሃይማኖት ይህ የተወገዘ ተግባር መሆኑ እየታወቀ ግን አይናችን ግንባር ያድርገው በማለት ሰላምን ለማጥፋት መስጊዶችን በማቃጠል አብያተ ክርስቲያናትን በማቃጠል እስካሁን የነበረውን አውግዘን በቃን እያን እያለን ወይ በመፈጸሙ በጣም አሳዝኖናል፣ አንገታችን አስደፍቶናል አፍረናን በመሰረቱ በእውነት እና፣ ስለዚህ ይህ ድርጊት በቅዱሳት መጽሐፍትም ሆነ በእስልምናም ሆነ በክርስትናም ሆነ የተወገዘና የተለየ ጎጂ የሰይጣን ስራ የእግዚአብሔር ሳይሆን የሰይጣን ስራ ስለሆነ ይህ እንዳይደገም የሃይማኖት ተቋማቱ ያውግዘዋል። ይህን ድርጊት የሚፈጽሙት ትላንት ተደርጎ ዝም ከተባለ ነገም ይደረጋልና ይህን ያደረጉ ሰዎች ተጣርተው እንደ ሕግ ሕግ መንፈሳዊ አለ፣ ሕግ ስጋዊ አለ፣ ፍትህ ስጋዊ አለ፣ ፍትህ መንፈሳዊ አለ። ለስጋዊ ጥፋት የስጋዊ ዳኝነት፣ ለመንፈሳዊ ደግሞ ጥፋት መንፈሳዊ ዳኝነት አለና እንደ መንግስት ይህንን አሳዶ ፈልጎ አጣርቶ ለሕግ አቅርቦ ፍትህ መሰጠት አለበት ብለን እንደ ሃይማኖት ተቋማት እናምንበታለን። የሃይማኖት ተቋማቱ ምክትል ሰብሳቢ ተወካይና የድሬዳዋ እስልምና ጉዳዮች ምክር ቤት ሊቀመንበር ሼክ መሐመድ አብዱላ በበኩላቸው ካልነጃሽ ዘመን ጀምሮ የእስልምናና ክርስትና ሃይማኖቶች በሀገራችን ለዘመናት በሰላም አብሮ ኖረዋል። ይህ አብሮነትም በዘመናችን እንዲረበሽ አንፈልግም ብለዋል። የሃይማኖት ተቋማቱን መልሶ በመገንባት ረገድም ሁሉም መረባረብ አለበት ሲሉ ጥሪ አቅርበዋል። የጉባኤው ጸሐፊ አቶ ሚክያስ ታየ በበኩላቸው ሁሉም ወገኖች ጣት በመቀሳሰር ሌሎችን ማውገዝ ብቻ ሳይሆን ራሳችንን በመፈተሽ የጥፋት መንስኤ እንዳንሆን መጠንቀቅና ለዚህም ለሌሎች አርአያ መሆን ይጠበቅብናል ብለዋል። በተለይ ኢትዮጵያ አሁን ያለችበት ጊዜ የነውጥ ጊዜ ነው። መጽሐፍ ቅዱስ ላይ ዮናስ የሚባል የእግዚአብሔር ባሪያ የተላከውን አደራ ቢ ብሎ በኮበለለ ጊዜ በመርከብ ተሳፍሮ ወደ ሌላ ሀገር ሲሄድ መርከቢቱ በማዕበልና በወጀብ ተናወጠ ይችላል። ዮናስ ያደረገው አንድ ነገር ነው። እኔ ከዚህ ከመርከቢቱ ላይ ራሴን ወደ ባህሩ ጥልቅ ካልወረወርኩ በስተቀር መርከቢቱ አታርፍም። ለምን ቢባል እኔ ነኝ ከእግዚአብሔር ፊት ጠፍቼ ኮብልዬ እየሄድኩ ያለሁት ብሎ ራሱን መስዋዕት አድርጎ አጋለጠ። ዮናስ ወደ ባህሩ ጥልቅ በወደቀ ጊዜ መርከቢቱ ከመናወት ጸጥ አለች፣ ቆመች ይላል። ዮናስም ራሱን መስዋዕት ስላደረገ ሞቶ አልቀረም፣ መርከቢቱም ደግሞ ከጥፋት ድናለች። አሁን ኢትዮጵያ ያለችበት ሁኔታ የነውጥ ጊዜ ነው። ራሱን መስዋዕት የሚያደርግ ጀግና ኢትዮጵያ ትፈልጋለች። የማይሞት ግን አድኖ የሚድን የሐረሪ ክልል የሃይማኖት ተቋማት ጉባኤም በተመሳሳይ በሞጣ ከተማ የተፈጸመውን ድርጊት የሚያወግዝ መግለጫ አውጥተዋል። ከዚህ ባሻገር በትላንትናው ዕለትና ዛሬ በሐረር፣ አወዳይና ሐረማያ ከተሞች የሃይማኖት ተቋማቱን ቃጠሎ የሚያወግዙ ሰልፎች ተካሂደዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ፣ በሌላ በኩል ደግሞ በእምነት ተቋማት ላይ ለሚፈጸሙ አድራጎቶች መንግስት መፍትሄ እንዲሰጥ ኦሮሚያ ውስጥ በተለያዩ ከተሞች የወጡና የሞጣውን አድራጎት ያወገዙ ሰልፈኞች ጠቁመዋል። ሙክታር ጀማል ተጨማሪ አለው። ሰሞኑን በአማራ ክልል ሞጣ ከተማ የተከሰተውን መስጊዶችን የማቃጠል ድርጊት በመቃወም የተቃውሞ ድምፅ ከተሰማባቸው አካባቢዎች የአፋር ክልል ከደቡብ ክልል ደግሞ ሀላባና ስልጤ ዞን፣ ሐረር ከተማ፣ ከኦሮሚያ ክልል ሐረር፣ ጅማ፣ ሻሸመኔ ከፍተኛ የተቃውሞ ድምፅ ተሰምቷል። በአዲስ አበባ ከተማ የተለያዩ መስጊዶች ውስጥም መሰል ድምጾች የተሰሙ ሲሆን በአካባቢው የነበሩ ሰዎች ይህንን ለአሜሪካ ድምጽ ገልጸዋል። ስሜ ሙባረክ አደም እባላለሁኝ፣ እዚሁ አዲስ አበባ ውስጥ ነው ያለሁትኝ። ተቃውሞ እንግዲህ የተደረገው አዲስ አበባ ላይ በእለቱ ታህሳስ አስራ አንድ ቅዳሜ እለት ማለት ነው ዝሁር ሰላት ወይም ደግሞ የሰባት ሰዓት ስግደት የምናከናውንበት ወቅት ላይ በኒ መስጅድ ላይ ተደርጎ ነበረ። ከበኒ ውጭ ደግሞ ወደ አስር ሰዓት አካባቢ ላይ ቤተል ተቋ መስጅድ ቅጥር ግቢ ውስጥ ተካሂደው ነበረ። ከዛ በኋላ እንግዲህ በማግስቱም ነው አንዳንድ ሸወጀሌ መስጅድን የመሰሉ ሌሎች ቦታዎች ላይ በማግስቱ ተደርጓል። ዛሬም ባዩሽ የሚባለው መርካቶ የሚገኘው መስጅድ ላይም እንደዚሁ ጉዳዩን የማውገዝ የተከሰተው ድርጊት ትክክል አይደለም የሚለውን የማውገዝ ሂደቶች ናቸው የነበሩት። ከዛውም ውጭ እንግዲህ ትልቁን ኃላፊነት መውሰድ ያለበት መንግስት ነው እና መንግስት ይህንን ነገር ማስቆም መቻል አለበት ኃላፊነቱን ወስዶ ሊቆጣጠር የህብረተሰቡን ሰላምና ደህንነት ማስጠበቅ አለበት የሚሉ ድምጾችን ስናስተጋባ ነበረ። ይህንን የተቃውሞ ሰልፍ የጠራው የሙስሊሙ መፍትሄ አፈላላጊ ኮሚቴ ነው። የኮሚቴው ቃል አቀባይ ኡስታዝ አህመድ ዲን ጀበል ለአሜሪካ ድምጽ እንደገለጹት ተደጋጋሚ ጥቃቶች በየመስጊዶቹ ላይ እየተከናወኑ በመሆናቸው መንግስት ትኩረት ሊሰጥ ይገባል ብለዋል። ባለፉት አንድ አመት ተኩል በተለይም ከግንቦት ሁለት ሺ አስር ጀምሮ በኢትዮጵያ ውስጥ በተለያየ ቦታ ላይ መስጊዶች ላይ በተለያዩ ጥቃቶች እየተፈጸሙ ነው። ይሄም ሰሞኑን ሞጣ ከተማ ላይ የተደረገው የዛው አንድ አካል ነው። ከሰሞኑ ድረስ በአጠቃላይ ሰላሳ አምስት ናቸው። አንደኛው ሙከራ ደረጃ ነው። ቃጠሎ፣ እንደዚሁ የማፍረስ እና ጥቃቶችን አስተናግደዋል። ከነዚህ ውስጥ ሀያ የሚሆኑት በአማራ ክልል በተለያዩ አካባቢዎች ላይ የተፈጸመ ነው። በኦሮሚያ ክልል ባሌ ዞን ደሎመና ከተማ ከተደረጉት የተቃውሞ ተሳትፎዎች ውስጥ የሙስሊሙ ማህበረሰብ ብቻ ሳይሆን የክርስቲያኑ አማኞችና የእምነት አባቶችም ተገኝተውበታል። እሺ፣ ዘለቃ ለማየው እባላለሁ። የረዳይ ምንዱባን ቅዱስ ሚካኤል በደሎ መና ሰበካ ጉባኤ ምክትል ሊቀመንበር ነኝ። ህዝቦች ለማቃረን በሚል መስጊድ በአማራ ክልል ሲዶ ተቃጥለዋል። ጥቃቱ ስናየው ሁለቱን እምነቶች በማጋጨት ኦሮሚያ ላይ ሌላ ችግር ለመፍጠር የተቃጣ መሆኑን ስላወቅን ከተማችን የሙስሊም ማህበረሰብ ጋር ይሄ ሁለታችንንም እስላምንም ክርስቲያንንም የማይወክል መሆኑን ለመቃወም ነው፣ በጋራ ወደዚህ እንትን የወጣ ነው። ኡስታዝ አህመድ ዲን ጀበል እንደተናገሩት በቅርብ ሞጣ ላይ የተከሰተው ጥቃት የከዚህ ቀደሞቹ ስሞታ ጆሮ በማውጣታቸው ይህም ቢሆን ማስጠንቀቂያ ነበረ። መንግስት ግን ጥበቃ አላደረገም ይላሉ። የተለያዩ ቦታዎች ለምሳሌ የዛሬ ዓመት አማራ ክልል ስቴው ወረዳ፣ ደቡብ ጎንደር ዞን ስቴው ወረዳ ሶስት መስጅዶች ተቃጥለዋል። በወቅቱ እንደ ሙስሊም መፍትሄ አፈላላጊ ኮሚቴም እኛም አራት ሰው ተወክለን ቦታው ድረስ በመሄድ የሙስሊሙን ማህበረሰብ በማናገር የተፈጸመው ጥቃት ምንድን ነው? ሁኔታውን ብለን በባህር ዳር ከተማ ለአማራ ክልል የጸጥታ ና ደህንነት ኃላፊ የነበሩት ጀኔራል አሳምነው ጽጌን፣ እንደዚሁም ደግሞ በስልክም ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ ከዛም አልፎ የአማራ ክልል ፕሬዚዳንት የነበሩትን አቶ ገዱ አንዳርጋቸውን ይህን ጉዳይ በመንገር ንግስት ቀደም ባለው ጊዜ ነግረናል። አሁንም የሞጣው ከመከሰቱ በፊት የአካባቢው ሙስሊሞች ስጋት አለን ብለው አመልክተው የመንግስት አካል እርምጃም ይሁን አስፈላጊውን ቁጥጥርና ተገቢውን እርምጃ ባለመውሰዱ ነው። ስለዚህ በአማራ ክልል ውስጥ ለተፈጠሩ ለሁሉም ተጠያቂው በቀጥታ የመንግስት አካል ነው፣ የክልሉ መንግስት። ኡስታዝ አህመድ ዲን ጀበል ለአሜሪካ ድምጽ እንደተናገሩት መንግስት ችግሮቹን ወደ ቦታቸው መልሶ ማረጋጋትና መፍትሄ መስጠት ይጠበቅበታል ብለዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ ሙክታር ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ከምሽቱ 3 ሰዓት ከ35 ደቂቃ ነው አሁን። ዝግጅቶቻችንን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ። በቀጥታ ስርጭትን ቪኦኤ አምሃሪክ ላይ ታገኙናላችሁ። በአሃዱ ራዲዮም 94.3 ላይ ታገኙናላችሁ። እንዲሁም የቪኦኤን አፕ ኤ ሆርን ኦፍ አፍሪካ ብላችሁ ከአፕስቶር ወይም ከጉግል ፕሌ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ወደ መጨረሻው የመጽሔቱ ዘገባ እንሸጋገራለን። የኦሮሞና የአማራ የንግድ ማኅበረሰብ አባላት ለአንድ ወር ሲመክሩ የቆዩበት በሀገሪቱ ሰላምና መረጋጋት ላይ ያተኮረ የውይይት መድረክ ከትናንት የከትናንት በስቲያው አርብ ተጠናቋል። በመድረኩ ላይ ጠቅላይ ሚኒስትር አብይ አህመድና የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ተናግረዋል። ፀሐይ ዳምጦ ተጨማሪ አላት። አማራና የኦሮሞ ህዝቦች በሀገሪቱ በርካታ ቁጥር ያላቸው ህዝቦች መሆናቸውን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ስተባበሩ ለውጥ ማምጣት እንደሚችሉና በተቃራኒው ስለያዩ የሚለውጡት ነገር አይኖርም ብሏል። አንደኛ ቁጥር ብሄር ነው። በኢትዮጵያ ብቻ ሳይሆን በአፍሪካ የኦሮሞን ያክል ቁጥር ያለው ብሄር የለም። በዚያ ልክ ለአፍሪካ ኃላፊነት መውሰድ አለበት ማለት ነው። አማራ ከኦሮሞ ቀጥሎ በጣም ትልቁ ህዝብ ነው። እነዚህ ሁለት ህዝቦች በተናጠል በቁጥራቸው ከፍ ያሉ ቢሆንም በቁጥር ከፍ ማለት በቁጥር ያነሱትን ማቀጨጭ ማሳነስ ማለት አይደለም። ማክበር፣ መውደድ ማቀፍ ማለት እንጂ እነዚህ ሁለት ህዝቦች አሪያ ሆነው በቅርቡ በደቡብ የሚገኙ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች በምስራቅ የሚገኙ፣ በሰሜን የሚገኙ ሌሎች ወንድሞቻችንና እህቶቻችን ጋር በመደመር አዳዲስ የውይይት ጉባኤ፣ የምክክር ጉባኤ፣ የሐሳብ እና የነፃነት ጉባኤ እንደምትፈጥሩ ይህ የዛሬው መድረክ ለሌሎች እርሾና መሰረት የሚሆን እንጂ የመጨረሻው እንዳልሆነም ተገንዘባችሁ ዋናው ስራ ከዚህ በኋላ ያለው መሆኑን እንድትገነዘቡ አደራ ማለት ትፈልጋለሁ። ጠቅላይ ሚኒስትሩ እንደዚህ አይነት መድረኮች እንድዘጋጁ ድጋፍ ላደረጉ ምሁራን፣ አባ ገዳዮች፣ የአገር ሽማግሌዎችና ለባለ ሀብቶች ምስጋና አቅርበዋል። እንዲሁም በሀገሪቱ የሰላም አየር እንድመጣና ሰዎች ሀሳባቸውን በነጻነት ማንሸራሸር እንድችሉ አስተዋጽኦ ያደረጉት ቄሮዎችና ፋኖችንም አመስግነዋል። በኢትዮጵያ ያለው ልዩነት ጸጋ ነው ያሉት ጠቅላይ ሚኒስትሩ አብሮ ለመኖር የአብሮነትን ጥቅም መገንዘብ፣ የሌሎችን እሴት ማወቅና ማክበር፣ ሳይጠፋፉ አብሮ መኖር እንዴት ይቻላል የሚለውን መመለስ ያስፈልጋል ሲሉም ገልጿል። ጠቅላይ ሚኒስትሩ አብሮ ሲኖሩ የሀሳብ ግጭት አይኖርም ማለት ሳይሆን በዚህ የሀሳብ ልዩነት መገዳደልና መጠፋፋት አያስፈልግም ማለት መሆኑንም አስረድቷል። መኖር ይቻላል ወይስ አይቻልም የሚለው ማሰብ። በቅርቡ በዩኒቲ ፓርክ አንድ አዲስ ትምህርት ተማር ነው ስንሰራ፣ ያው እንደምታውቁት ባህር ዛፍ ውሃ ይጠጣል፣ አካባቢ ያለውን ተክል ይጎዳል ሲባል ነበረ የማቀው የምሰማው እና አንድ ሁለት ባህር ዛፍ ቆርጠን ሌሎቹም ዛፎች አልነካናቸውም ነበር። ባህር ዛፉ ከተቆረጠ በኋላ በስድስት ወር ጊዜ ውስጥ ሌሎቹ ዛፎች ደረቁ። እውነተኛ ታሪክ ነው። እና በዘርፉ ያሉ ምሁራን ስናነጋግር ዛፎች ተደጋግፈው ይኖራሉ፣ አንዱ ከአጠገባቸው ሲጠፋ አንደኛው ሰርቫይቭ ማድረግ ይቸገራል። እንኳን ሰው እንኳን አማራና ኦሮሞ ዛፎች በትብብር የሚኖሩበት ዓለም ስለሆነ ኦሮሞና አማራ በባህላቸው ችግር አይፈጠርም ብለው የሚያምኑ ህዝቦች አይደሉም። ሰላም ለማምጣት የሰላም መፍቻ ቁልፍ አዘጋጁ እንጂ በፍጹም ችግር የሚባል አጋጥሞ አያቅም ወደፊትም አያጋጥመንም አይሉ በቅራኔ ሁሉ ውስጥ ግን ደም መፋሰስ ተገቢ ያለ በቀጣይ መሰል መድረኮች በወጣቶች በምሁራን እና በተለያዩ የሀገሪቱ ማህበረሰብ መካከል ማካሄድ ይቀጥላል ያሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሰላም በልጆቿ እጅ ነው ብለዋል ወጣቶችም አሁን ካሉበት ቦታ በላይ እንዲያስቡ መልእክት አስተላልፈዋል ጠቅላይ ሚኒስትሩም የኢትዮጵያ የሰላም ሚኒስቴር ሚኒስትር ወይዘሮ ሙፈሪያት ካሚል በመድረኩ ላይ ባሰሙት ንግግር ሰላም ደጃችን ላይ ነው ያለው፣ እኛው ነን ሰላማችን የምንጠብቀው ሲሉ ተደምጧል። ሰላም አርቀን የምንፈልገው በባዕድ ሀገር የሚገኝ በሰው እጅ የሚገኝ የምንዋሰው የምንገዛው ቁስም አይደለም። ሰላም በእጃችን በደጃችን ያለ የልባችንን ጆሮ ከከፈትን በቀላሉ የምናገኘው በውስጣችን የሚዞር አብሮን የሚኖር ልናሳድገው ልንኮተኩተው ልናበለጽገው የሚገባን ጸጋ ነው። እምነታችን ምንም ይሁን የፖለቲካ አመለካከታችን ምንም ይሁን የተቀዳንበት ወንዝ የቱንም ያህል ቢሆን ሰላም የሁላችንም የጋራችንም የሚያስተሳስር ጉዳያችን ነው። እያንዳንዳችን የየራሳችን የውስጥ ሰላም ለመጠበቅ ተወሰንን እያንዳንዳችን የአካባቢያችንን ሰላም ለመንከባከብ ከወሰንን፣ እያንዳንዳችን ከተፈጥሮ ጋር ያለንን ሰላም ለመጠበቅ ከወሰንን፣ እያንዳንዳችን ከፈጠረን ጋር ያለንን ሰላም ለመጠበቅ ከወሰንን፣ ዘላቂ ሰላማችንን በአስተማማኝ መሰረት ላይ በእርግጥም መገንባት እንችላለን። በሁለቱም የንግዱ ማህበረሰብ የተነሳውንና ለሰላም ስጋት ነው የተባለው የወጣቶች ስራ አጥነት መበራከት ነው። የንግዱ ማህበረሰብ ለዚህ መፍትሄ ይሆናል ያለውን አመላክተዋል ሲሉ የነጋዴው ኮሚቴ ሰብሳቢ ወይዘሮ ፍሬያለም ሽባባው ተናግረዋል። የወጣቶች ከፍተኛ ችግር ስራ ማጣት ስለሆነ ፌዴራልና የክልል መንግስታት እንዲሁም ባለሀብቶች በጋራ በመሆን ለወጣቶች ስራ የሚፈጠርበትን መንገድ በፍጥነት ማመቻቸት፣ አክቲቪስትና ሚዲያዎች ወገንተኝነትን ትተው ለሀገር ደህንነት፣ ለሀገር ብልጽግናና ለሀገር እድገት በጋራ እንዲሰሩ ማገዝ፣ በውጭ ለሚኖሩ ኢትዮጵያውያን ተመሳሳይ መድረክ ፈጥሮ እነሱም ለሀገር ሰላም ግንባታ የበኩላቸውን አስተዋጽኦ እንዲያበረክቱ ማመቻቸትና ማገዝ በሁሉ ሁሉም ክልሎች አስተማማኝ ሰላም እንዲኖር እና ዜጎች በሁሉም የሀገራችን ክፍል ተዘዋውረው የመስራት መብትን በማስከበር የዜጎችን ደህንነት የመጠበቅ ሚናውን መንግስት እንዲወጣ የሚሉት ዋና ዋናዎቹ ናቸው። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ። አመሰግናለሁ ፀሐይ ለዘገባው ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል አብራችሁን ቆዩ የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው ቴክኒሽያኑ ጆና ካሚንግስ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያውነች ለዜናው ቆንጅት ታየ ዋና አዘጋጇ ትዝታ በላቸው እኔም ማስተናጋጃችሁ ሶሎሞን አባተ ነን በነገራችን ላይ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በየዕለቱ በ19 እና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። አስተያየቶቻችሁን መስጠት ለምትፈልጉ የስልክ መስመራችን 22022059942 የውስጥ መስመር 14 መሆኑን ላስታውሳችሁ አድራሻችን በኢሜይል ኒውስ ኤችኦአርኤንአትቪኦኤኒውስ ዶት ኮም ነው። በ22 በ19 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ሐሳብን የመያዝና የመግለጽ ነጻነት ጉዳይ በኢትዮጵያ የጥላቻ ንግግርና የሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ሕግ ረቂቅ እንደሚያሳስበው ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች ተናግሯል። ተጨማሪ ውይይት ሳይደረግበትና ሳይከለስ አሁን ባለበት ሁኔታ ከጸደቀ ሐሳብን የመግለጽ ነጻነትን ይጋፋል ብሏል ሁማን ራይትስ ዋች የረቂቁ አቀራረጽና የቋንቋ አጠቃቀም ለትርጉም ክፍት የሆኑ አረፍተ ነገሮችን በማካተቱ ሐሳብን በመግለጽ ነጻነት ላይ ገደብ ሊጥል ይችላል ሲሉ ለሰብአዊ መብቶች መከበር የሚከራከሩ ሀገር በቀል ድርጅቶችም ስጋታቸውን አሰምተዋል። ፌዴራሉ ጠቅላይ አቃቤ ህግ ደግሞ ህጉ በዜጎች ላይ ጥቃት እንዳይደርስ ታስቦ የተረቀቀና አስፈላጊ ነው ብሏል። ጽዮን ግርማ ያጠናቀረችው ዘገባ አለን። በፌዴራል ጠቅላይ አቃቤ ህግ ጽሕፈት ቤት ተረቆ በሚኒስትሮች ምክር ቤት ጸድቆ በህዝብ ተወካዮች ምክር ቤት ውይይት ከተደረገበት በኋላ ለዝርዝር እይታ ለህግ ፍትሕና ዴሞክራሲ ጉዳዮች ቋሚ ኮሚቴ የተመራው የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጁ ግልጽነት የጎደለው ህገ ወጥ የሚባሉት ጉዳዮች በግልጽ ያልሰፈሩበትና ለትርጉም ክፍት የሆኑ አንቀጾች የተካተቱበት መሆኑ ለፖለቲካ ጥቅም ሲባል ዜጎች ለማፈን ተግባር ሊውል ይችላል የሚል ስጋት እንዳለው የገለጸው ዓለም አቀፉ የሰብአዊ መብት ተቋም ሁማን ራይትስ ዎች አዋጁ ከወዲሁ ማሻሻያ እንዲደረግበት አርብ ዕለት ባወጣው መግለጫ አሳስቧል። የድርጅቱ ከፍተኛ አጥኒ ላቴሻ ባይደር በዚሁ መግለጫ ላይ በሰጡት አስተያየት አዋጁ ከስሙ ጀምሮ ለትርጉም ክፍት የሆነ ቀጣው ጉዳይ የትኛው እንደሆነ በግልጽ ያልተቀመጠ፣ ሁለት ግለሰቦች በማህበራዊ ትስስር መድረኮች የውስጥ መልእክት መለዋወጫ የሚያደርጓቸውን የመልእክት ልውውጦች ጭምር እንደ ወንጀል የሚያስቆጥር አንቀጾች የተካተቱበት እንደሆኑ ተናግረዋል። መንግስት በአገሪቱ የተከሰቱ ቀውሶችን ለመግታት በሚል ያረቀቀው ይህ አዋጅ ችግሩን ከማቃለል ይልቅ በመናገር ነጻ ነት ላይ ገደብ ሊያደርግ ይችላል ያሉት ላቲሽያ ለዚህ ችግር መፍትሄ የተባለ አፋኝ አንቀጾችን በማካተት አዋጅ ከማውጣት ይልቅ ችግሮቹን ለመፍታት ህብረተሰቡን ማስተማር የተሻለ አማራጭ ነው ብለዋል። አዋጁም ከመጽደቁ በፊት መሻሻል እንዳለበትም አሳስበዋል። በዚህ አዋጅ ላይ በቅርቡ ኢትዮጵያን የጎበኙት የተባበሩት መንግስታት ድርጅት ልዩ መልእክተኛ ዴቪድ ኬይ አዋጁ ሀሳብን በመግለጽ ነጻነት ላይ ጥላ ሊያጠላበት ይችላል የሚል ስጋታቸውን አጋርተው ነበር። ይህን አዋጅ ያረቀቀው የፌዴራል ጠቅላይ አቃቢ ሕግ ቃል አቀባይ አቶ ዝናቡ ቱኑ ረቂቅ አዋጁ የዜጎችን ደህንነት ለማስጠበቅ የተረቀቀ እና እስካሁንም ብዙ ውይይት የተደረገበት አሁንም በውይይት ላይ ያለ ነው ይላሉ። መብቱ ላይ የሚጣለው ገደብ ዓላማ የገደቡ አስፈላጊነትና ተመጣጣኝነት በጥንቃቄ መርምሮ አመዛዝ ነው። በነፃነት የመግለጽ መብት ላይ የህግ ገደብ ማስቀመጥ በዲሞክራሲ ሀገራትም ተቀባይነት ያለውን የተለመደ አሰራር እንደሆኑ በሀገራችን ኢትዮጵያም አለው። አሁን የዲሞክራሲ ስርዓት ግንባታ የተጠናከረ የእንቅስቃሴው የተጠናከረ የሚሄድበት ሁኔታ ካለው ጋርም ታይዘው ልምዱም፣ አሰራሩም ከዲሞክራሲ ስርዓቱ ማጠናከር ጋር ብቻ እንደሆነ ታሳቢ ተደርጎ የተወሰደበት ሁኔታ ነው አለ። ይህም እውነታ ሆነው በተለይ አሁን ካለው ፖለቲካ ነጻር እየተበራከተ መጣው የጥላቻ ንግግር እና ሐሰተኛ ንግግር ስርጭት መፍትሄ ካልተበጀለት ለሀገር ሰላም ደህንነት እንዲሁም አጠቃላይ ለለውለጥ እንቅስቃሴ ዘላቅና ትልቅ አደጋ እንደሚያመጣ ግልጽ ነው። ፕራክቲካሊ ፕራክቲካል እያየ ነው። ሰ በርካታ ዜጎቻችን በዚሁ ሀሰተኛ በሆኑ ጥላቻ ባዘሉ ንግግሮች ሀሰተኛ በሆኑ መረጃዎች ከምንም በላይ ማህበራዊ ሚዲያዎቹ ቀደ የምሰራችሁበት አግባብ የህይወት መጥፋትም አካባቢው መፈናቀልም የአካልም አጠቃላይ ሰነልቦና በማህበረሰቡ ውስጥ ችግሮችን እንዳመጣ ይታወቃል። እነዚህ ነገሮችን መከላከል የግድ ነው። አቶ ዝናቡ ትኑ በዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳንም ቢሆን ሀሳብን የመግለጽ መብት ከኃላፊነት ጋር እንደሚመጣ በግልጽ ይደነግቃል ብለዋል። በረቂቅ አዋጁ ላይ የጥላቻ ንግግር ትርጉም በሚል የተቀመጠው የሌላን ሰው ወይም የተወሰነ ማህበረሰብ ብሔርን፣ ሃይማኖትን፣ ጾታን፣ ወይም አካል ጉዳተኛን መሰረት በማድረግ ጥላቻን ወይም መድሎን የሚያበረታታ ንግግር ይለዋል ስደተኝነትን፣ ቋንቋን፣ ውጫዊ ገጽታን እንደ መጥፎ መስሎ የሚያንኳስስ የሚያስፈራራ ለጥቃት የሚያነሳሳና ጥላቻ አዘል ጽሁፎችን በመልእክት ማስተላለፍ በጽሁፍ ማሰራጨት ብሮድካስት በማድረግ እና ማህበራዊ ሚዲያ ላይ ማሰራጨት በድምፅና በቪዲዮ ጭምር ለሰዎች ማስተላለፍ የጥላቻ ንግግር በሚል በአዋጁ ተቀምጧል። ሆን ብሎ ሀሰተኛ መረጃን ማሰራጨት ማጋራት ወንጀል መሆኑን ረቂቁ ይደነግጋል። ድንጋጌዎቹን የተላለፈም በገንዘብና በእስር እንደሚቀጣ ሰፍሯል። የኢትዮጵያ የህግ ባለሙያዎች ለሰ የሰብአዊ መብት ዋና ዳይሬክተር ኢትዮጵያ አሁን ካለችበት ሁኔታ አንጻር አዋጁ አስፈላጊ እንደሚመስል ጠቁመው ነገር ግን እንዲህ ያለው አዋጅ አፋኝ እንዳይሆን በጥንቃቄ ሊታይ ይገባል ብለዋል። ባለፉት በርካታ ዓመታት በጣም በአፈና ውስጥ የነበረ አገር ነው፣ በአፈና ውስጥ የነበረ ህዝብ ነው። ብዙዎች እንደሚሉት እኔም እንደማምንበት ለውጡ ድንገተኛ ነው። ዝግጅት ተደርጎበት አስቀድሞ ተቋማት ተገንብተው የህግ ማዕቀፎች በሚገባ ተዘጋጅተው የመጣ ለውጥ አይደለም። በድንገት ነው የመጣው። ህዝቡም አልተዘጋጀም፣ መንግስትም አልተዘጋጀም። ስለዚህ በዚህ ምክንያት በተለይ ህዝቡ በነጻነት የመኖር ልምምድ ያልነበረው በዲሞክራሲ ባህል፣ ሰብአዊ መብቶች ዋጋ በመስጠት ባህል ውስጥ ልምምድ እያደረገ የኖረ ህዝብ አይደለም። እንዳየነው ለውጡ እንደመጣ በጣም በርካታ ቀውሶች ተፈጥሯዋል። ዛሬም ድረስ ሰፊ ችግር አለ። ችግሩን ከሚያባብሱት ነገሮች አንደኛው ነገር ይሄ ጥላቻ ንግግር፣ በብሔር ላይ፣ በሃይማኖት ላይ፣ በማንነት ላይ የተመሰረቱ በተለይ ማህበራዊ ሚዲያን በመሰረት ያደረጉ በጣም ለግጭት የሚጋብሱ ንግግሮች፣ አገላለጦች ይሄ መሬት ላይ ያለ እውነት ነው። እንግዲህ ይህን ችግር እንዴት ይፈታ ሲባል መንግስት መረጠው መንገድ በህግ ለመገደብ ነው ነው። የጥላቻ ህግ እና ዲስኢንፎርሜሽን ህግ። ያው የመጀመሪያው አይደለም፣ በኢትዮጵያ በዓለም ላይ በርካታ ሀገሮች ውስጥ አለ። አሁን የሚያሳስበው ይሄ የጥላቻ ህጉ ልክ እንደ ስራ ላይ እንዳለው የጸረ ሽብር ህጉ በቀላሉ አቢዩዝ ሊደረግ የሚችል በተለይ ደግሞ ምናልባት እንኳን አሁን ተቋማቱ ሆን ብለው ይህን ህግ የተለየ አመለካከትን ለማፈን ሊጠቀሙበት ይችላል ባይባል እንኳን ከአቅማቸው ካላቸው አቅም አንጻር እንዲህ አይነት በጣም ሴንሲቲቭ ሻርፕ የሆነ ህግ በዚህ ጊዜ ማውጣት በጣም አሳሳቢ እና ሰፊ ጥንቃቄ ሰፊ ውይይት መደረግ ያስፈልጋል ብዬ ነው ማስበው። አቶ አመሀ አዋጁን ተቻክሎ ከማውጣት ይልቅ ለጥላቻ ንግግሮች ምንጭ የሆኑትን ማህበራዊና ፖለቲካዊ ሁኔታዎች ላይ መስራት መቻል እንዳለበት ይጠቁማሉ። ለዚህም መንግስት፣ የዴሞክራሲ ተቋማት፣ የበጎ አድራጎት ድርጅቶች በጋራ ህብረተሰቡን በማስተማርና ብሔራዊ እርቅም ማድረግ ያስፈልጋል ብለዋል። አዋጁም ሆነ እንዲህ ያለ ህግ ሲወጣ አፋኝ አለመሆኑን ለዲሞክራሲ ስርዓት ግንባታም አስተዋጽኦ የሚያበረክት መሆኑን ማረጋገጥ ያስፈልጋል ይላሉ። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር እና የሚዲያና የኮምፒውተር አዋጅ በማርቀቅና በማሻሻል ሂደት ላይ የተሳተፉት ዶክተር መሰንበት አሰፋ በበኩላቸው የአዋጁ አስፈላጊነት ላይ እምነት አላቸው። ሁለቱንም ነገር ማየት አለብን፣ በጎ ነገሩንም መጥፎ ነገሩንም ብዬ አስባለሁ። ማንኛው ህግ አድሬስ የሚያደርጋቸው ማህበራዊና ፖለቲካዊ ጉዳዮች ይኖራሉ። ስጋት የሚመጣው ከህጉ ይዘት ብቻ አይመስለኝም። አብዛኛው ከህጉ ይዘት አይደለም። እኔ አሁን የህጉን ይዘት በደንብ ለማየት ሞክሪያለሁ እና መጥፎ ህግ አይደለም። ህጉ እንደ ህግ ስናየ እንደ ህግ ባለሙያ ስናየው፣ ችግሩ የሚመጣው ግን ኢትዮጵያ ውስጥ እንደዚህ አይነት አሁን የጥላቻ ንግግር የሆኑ የሰረች በተለይ ፖለቲካዊ ይዘት ያላቸውን ነጻነቶች በከፍተኛ ሁኔታ ነው ሊጎዱ ስለሚችሉ የዲሞክራሲ ስርአቱ በጣም ጠንካራ ባልሆነበት ሀገር እሱ ሪስቃለ የዲሞክራሲ ስርአትን በሚጠይቀው መልኩ ደረጃ ደርሷል ብለን በሙሉ ልብ መናገር አንችልም። የፖለቲካ ስርአታችንም እንደዚሁ ለውጦች አሉ። በጣም ተስፋ የሚሰጡ ነገሮች አሉ። ነገር ግን በጎ ነገሩ ደግሞ ስታይ ምንድን ነው የጥላቻ ንግግር አሁን ኢትዮጵያ ውስጥ ባለው የፖለቲ አሁን ያለው ሁኔታ የሚያሳየው በተወሰነ መልኩ የህግ ማዕቀፍ ሊኖሩ ይገባል። ዶክተር መሰንበት ገና ወደፊት በአፈጻጸም ላይ አፋይ ሊሆን ይችላል የሚለውን ስጋት አይቀበሉትም። ከወዲሁ እንደዛ የምናስብ ከሆነ ተስፋ የለንም ይላሉ። ዲሞክራሲውንም ነጻነቱንም ኢንፎርም እናደርገው በህግ ብቻ አለ ሲቪል ሶሳይቲዎች አሁን በተወሰነ ደረጃ ይተፋፈሩ። ስለዚህ መንግስት አላግባብ ህጎች ሲተረጎሙ መግለጫ ሊያወጡ ይችላሉ። የኢትዮጵያ ሲቪል ሶሳይቲዎች ፎረም አለ፣ የጋዜጠኞች ማህበር አለ ጭራሽ የማይውጣ የሚለውን ክርክር እኔ ብዙ ማለት ነበር በዚያ ምክንያት ዞሮ ዞሮ ህግና ፖለቲካ በጣም የተያዘ ነገር ነው ሆን አንድ ነገር መርሳት ይበ ህግ ሁሉንም የማህበረሰብና የፖለቲካ ችግራችን አይፈታል የፖለቲካ መፍትሄ የሚያስፈልጋቸው የፖለቲካ ጉዳዮች አሉ ህግ የህግ መፍትሄ የሚያስፈልጋቸው የህግ ጉዳዮች አሉ የጥላቻ ንግግርን በተመለከተ የህግ ሪስፖንሱ አንዱ የሚሆነው የጥላቻ ንግግር አዋጅ ማውጣት የተቋማዊ አደረጃጀታችንን ማጠናከር ፍርድ ቤቶች ነጻ እንዲሆኑ አቃቢ ህጎች ነጻ እንዲሆኑ ፕሮፌሽናል ፓተርናቸውን ሲከተሉ እነዚህ ነገሮች በየዘርፉ የዲሞክራሲ ኢኮሲስተሙ በደንብ እንዲሰራ ኦፕሬት እንዲያደርግ ማለት የኛ ኃላፊነት ነገር ግን ይህ ህግ መጣ፣ ስለዚህ በቃ መንግስት እንትን ያደርጋል እንደዛ ከሆነ ሄልፕለስ ነን ማለት። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው በአዋጁ አስፈላጊነት ላይ እምነት አላቸው፣ ነገር ግን የአዋጁ አቀራረጽና የቋንቋ አጠቃቀሙ ላይ ክፍተት መኖሩን ይስማማሉ። እንግዲህ የዚህ ነገር መነሻ እንደሚታወቀው ኢትዮጵያ ውስጥ አሁን በማህበራዊ ሚዲያ አጠቃቀም ላይ አሳሳቢ ችግር ታይቷል እና ያንን በተለይ የሐሰተኛ መረጃ በማሰራጨትም ሆነ የማህበራዊ ሚዲያን ለጥላቻ ዓላማ እና ለመጥፎ የአመፅ ቅስቀሳ የማዋል አዝማሚያ ኢትዮጵያ ውስጥ ታይቷል። ስለዚህ ይህ ሁኔታ አሳሳቢ ስለሆነ መንግስት ይህንን ጉዳይ ሊያስተዳድር የሚችል አንድ አይነት የህግ ማዕቀፍ ሊኖር ይገባል የሚል ሀሳብ መኖሩ በራሱ ስህተት አይመስለኝም። ነገር ግን ብዙ ጊዜ የጥላቻ ንግግር ወይም የሐሰተኛ መረጃ የሚባል ጉዳይን ለማስተዳደር በዓለም ላይ የሚወጡ ህጎች በሙሉ በጣም በከፍተኛ ጥንቃቄ ካልተቀረጹ ከጥቅማቸው ይልቅ ጉዳታቸው ያመዝናል እና አሁን ኢትዮጵያ ውስጥም የተዘጋጀው ረቂቅ ህግ አቀራረጹ እና የቋንቋ አጠቃቀሙ ትንሽ ሰፋ ብሎ የተጻፈ ስለሆነ ይህ በስራ ላይ አዋዋል ላይ ችግር ሊፈጠር ይችላል። ስጋት መነሳቱ ተገቢ ይመስለኛል። በጥንቃቄ መቀረጽ መቻል ስላለበት ማለት ነው። ስለዚህ ጥያቄውና ስጋቱ መነሳቱ ተገቢ ነው። በሌላ በኩል ግን መንግስት ደግሞ ለመውሰድ እየፈለገ ያለው እርምጃ ምክንያቱ ምን እንደሆነ ይታወቃል። ስለዚህ ከዓለም አቀፍ ሕግ ድንጋጌዎች ባልወጣ መልኩ ስለሆነ ገደብ መቀመጥ ያለበት ሀሳብን በነጻነት የመግለጽ መብት ላይ በጥንቃቄ ተፈትሾ መቀረጽ አለበት ብዬ እስማማለሁ። ይህ አዋጅ ሀሳብን የመግለጽ ነጻነትን ሊያፍን ይችላል የሚል ስጋት ካላቸው ከዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትሶች እና ከተባበሩት መንግስታት ልዩ መልእክተኛ ዴቪድ ኬ በተጨማሪ በመብት ዙሪያ በመስራት ልምድ ባላቸው ወጣቶች በቅርቡ የተመሰረቱ የሚመለከተው የመብቶችና ዴሞክራሲያዊ ብልጽግና ማዕከል በተዘጋጀ ውይይት አዋጁ አፈናን ሊያስከትሉ የሚችሉ አንቀጾች የተካተቱበት ነው የሚል ውይይት ተነስቷል። በምሳሌነትም ከዚህ ቀደም ዜጎችን ለማፈን ስራ ላይ ከዋለው የጸረ ሽብር አዋጁ ጋር ያመሳስሉታል። የፌዴራል ጠቅላይ አቃቤ ህግ አቶ ዝናቡ ቱኑ ግን ይህንን ስጋት አጣጥለውታል። እኔ አሁን በጣም ኮምፕሊትሊ የሀሳብ ልዩነት ከዚህ ጋር ያለኝ ነገር ምንድን ነው የህጉ አስፈላጊነትና ፕራክቲካሊ አሁን ሀገሪቷ ያለችበትን ነገሮችን በሚገባ እነዚህ አካላት ከተረዱ በኋላ ህጉ ተፈጻምነቱ ከስመጣ በሌላ አንግል ተረጎማል ብሎ መደምደም ተገቢ አይደለም የሚል መነሻ ነው። አለ እይታው መስተካከል መቻል አለበት። ከዚህ ቀደም ነበረው የጸረ ሽብር አዋጁ ትክክል ነው፣ የፖለቲካ ፍጆታ ውሏል፣ የስ የአጠቃላይ ዜጎችን ሰብአዊና ዲሞክራሲያዊ መብቶችን አፍኗል፣ የስ ምንም ልዩነት የለንም። ሁልጊዜ ሀገሪቷ በእንደዚህ አይነት የጸረ ዲሞክራሲ ስርዓት ውስጥ ትራመዳለች ወደፊትም ብሎ

ብዛቶች የተጓዝንባቸው ሂደቶች እነሱን ጥርጣረ እንዲወልዱ ዜጎች በሀገሪቷ የህግ ስርአት እንቅስቃሴዎች በሀገሪቷ ላይ በሀገሪቷ አጠቃላይ የፊትና ሪቲ ጉዳዮች ላይ እምነታቸው እየሸረሸረ መጣበት ሁኔታ ስለነበረ ብጥርጣሪያው ከዚህ አንጻር ተገቢ ነው። ግን አሁንም እንደዛ ነው የሚተረጉሙት ብሎ መደንደም ተገቢም ስላልሆነ መነሻው የሚያግባባን ከሆነ የህግ አተረጓገሙ እና አፈጻጸሙ ህጉ በአስቀመጣዛ ብቻ ነው የሚቀጥለው የምለው ነገር ላይ በምግብ ጥሩ ነው የምል ሀሳብ ስላለኝ ነው። አቶ አማህ መኮንን በበኩላቸው በአቃቢ ህግ በኩል ረቂቅ አዋጁን በማዘጋጀት አሁን ባለው አሰራር ጊዜ ወስዶ መወያየት ወይም ሀሳብን ያለመቀበል ችግር ይኖራል ብለው እንደማያምኑ ገልጸው፣ ስለዚህም የመብቶችና ዴሞክራሲ ብልጽግና ማዕከልን ጨምሮ አዲስ እየተመሰረተ ባለው ጥምረት አማካኝነት ባለሙያ ተመድቦ የሁማን ራይትስ ዎችና የተባበሩት መንግስታት ድርጅት መልክተኛ ሀሳብንም አካተው ሌሎች አስተያየቶችንም ሰብስበው ውይይት ለማድረግ ለመጪው ቅዳሜ ቀጠሮ መያዙን ገልጸዋል። በመጨረሻም ሊሞሉ ይገባቸዋል የሚሏቸውን ክፍተቶችና ሊደረጉ ይገባል ያሏቸውን ጥንቃቄዎች ለመንግስት እንደሚያቀርቡ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን ለዘገባው ክቡራትና ክቡራን አድማጮች ዝግጅቶቻችን ወደ መጠናቀቁ ነው ሰዓታችን ዝግጅቶቻችንም ወደ ማብቃቱ ናቸው አጠር አጠር ያሉ መረጃዎችን ላካፍላችሁ ከመሰነባበታችን በፊት አንድ የዩናይትድ ስቴትስ ዶላር 32 ብር ከ33 ሳንቲም ተመንዝሯል በባንኮች ዛሬ የመሸጫ ዋጋ ነው የኢትዮጵያ ሜቴሮሎጂ ኤጀንሲ ለነገ ባደረገው ትንበያ አዲስ አበባ ከፊል ደመናማ ትሆናለች ከፍተኛ ሙቀቷ 23 ዝቅተኛው 11 ዲግሪ ሴልሺየስ ይሆናል። በኢትዮጵያ ዝቅተኛው የአዲግራት ዝቅተኛ 6 ከፍተኛው ደግሞ የሰመራ ከፍተኛ 38 ዲግሪ ሴልሺየስ ይሆናሉ። የተከበራችሁ አድማጮች፣ አሁን የፕሮዲውሰሩ የሙዚቃ ግብዣ ይሆናል የምትሰሙት። ከጀርባ የዳሪዮስ ራከር የእግዜር የገና ምኞት ነው፣ ዋት ጋድ ወንትስ ፎር ክሪስማስ። በእኛ በኩል አብራችሁን ስለቆያችሁ ከልብ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። እስከዚያው ሰላም፣ መልካም ቆይታ and it makes me think i wonder what god wants for christmas something that you can't find in a store maybe peace on earth no more empty seats in church might be what's on his wish list. I wonder what God wants for Christmas.